የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪዮ አድማጮች የዛሬ ሰኞ የካቲት 23 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ ከምትሰሟቸው ጥንቅሮች መካከል ከሁሉም ቦታ ከአዲስ አበባ ጀምሮ እዚች አድዋ ድረስ እስክንደርስ ድረስ ያለውን የማህበረሰብ ሁኔታ እናቶች፣ አባቶች፣ ፍቅርን፣ ሰላምን አንድ የሚያደርገን የሆነ ነገር እንዳለ ፍጹም መለያየተን ማንችል ሰዎች መሆናችን እንዳቀርጎኛል። እጅግ በጣም ደስ በሚል ሁኔታ አንድ መቶ ሀያ አራተኛው የአድዋ ድል በዓል ነው፣ ዛሬ በልዩ ሁኔታ ተከብሮ ውሏል። እኛም አድዋን የተመለከቱ መሰናዶዎችን ሰንቀልናችኋል። በሌላ በኩል ሶስቱ ሲኒማ ቤቶች ላይ ብቻ እነሱ የትም ቦታ ማሳየት ይችላሉ። ለምሳሌ ነገል የሚል፣ ፍቅሬ ታለሽ የሚል፣ አዲስ ሰው የሚል ሶስቱ ፊልሞችን በቅርብ ገዝተናል። የሰማችኋቸው የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑት አቶ ኤልያስ መንግስቱ ነው። የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት እያሳየ ይገኛል። እሱን በተመለከተ መሰናዷለን። በሌላ በኩል አዲስ አበባ ውስጥ ወጣት የግራፊክ ንድፍ ጥበብ ባለሙያዎች አውደ ርዕይ እያዘጋጁ ነው። ላሊበላን እንደመሐረርን እንደማሱን እንደ አባ ጅፋርን ቤተ መንግስቶችን እዚሁ ቁጭ ብለሽ እንቀሳቀስ እንድትጎበኛቸው እንደርግ የአበርሪቲ መንገድ የሚቀርበው ማለት ነው። ወጣት ናስረዲን መሐመድን ነበር የሰማችሁት። በምሽቱ ይደመጣል። ሳምንቱ በስፖርት ውስጥ እንዴት አለፈ? ግርማቸውና ሀብታሙ ይጠብቋቸዋል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከአለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተል ያሰማናል። አመሰግናለሁ ኤደን። 124ተኛው የአድዋ ድል በዓል በአድዋ ከተማ በዛሬ ዕለት ፕሬዚደንት ሳህለ ወርቅ ዘውዴን ጨምሮ በርካታ ኢትዮጵያን በተገኙበት በድምቀት ተከብረዋል። ፕሬዚዳንቷ ባሰሙት ንግግር ኢትዮጵያውያን አድዋ በችግር ጊዜም ቢሆን የውጭ ወራሪን በአንድነት እንደሚመክቱ ኢትዮጵያን እያሳዩበት ነው ብለዋል። ለካ ቅኝ ገዢዎችን ድል መንሳት ይቻላል የሚል ስሜት እንዲፈጠር ከማድረግ ጀምሮ የጸረ ቅኝ አገዛዝና ጸረ ዘረኝነት ንቅናቄዎች በየቦታው እንዲቀጣጠሉ አድርጓል። ኢትዮጵያንና ሕዝቦቿን ደግሞ የጽናት የታላቅነት፣ እንዲሁም የአይበገሬነት ምሳሌ ለመሆን አብቅቷቸዋል። አክለውም በአሁኑ ጊዜ አንድነታችንን የሚፈታተኑ ጉዳዮች አሉና ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል ሲሉ መክረዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው የውጭ ጣልቃ ገብነትን የመከላከል ከአድዋ ድል መማር አለብን ያሉ ሲሆን በቅርቡ በህዳሴ ግድብ ውል ለመፈራረም እየተደረገ ያለው እንቅስቃሴ ስህተት እንዳይደገም ከውጫሌ ስምምነት መማር አለብን ብለዋል። ዘገባውን ያደረሰን ሙልጌታ ጽባህ ነው። ሰሜናዊ ናይጄሪያዊ ክፍለ ግዛት ካዱና ውስጥ ቢያንስ ሀምሳ የሚሆኑ ታጣቂዎች መንደሮች ላይ ጥቃት መክፈታቸውን የአካባቢው ባለሥልጣናትና ነዋሪዎች ተናግረዋል። የክፍለ ግዛቷ ፖሊሶች እንደተናገሩት ቁጥራቸው አንድ መቶ የሚሆኑ ታጣቂዎች የካዱና ኢግባኒ ወረዳ ውስጥ የሚገኙ አራት መንደሮችን ወረው ነዋሪዎችን በጥይት መጥተዋል፣ ዘረፋ አካሂደዋል፣ መኖሪያ ቤቶችን አቃጥለዋል። የናይጄሪያ ፓርላማ አባል የሆኑት ዛይድ ኢብራሂም በሰጡት ቃል ምዕመናን ከመስጊድ እየወጡ በነበሩበት ሰዓት ነው አጥቂዎቹ ደርሰው ተኩስ የከፈቱት። ሰሜን ኮሪያ ዛሬ ሰኞው ሁለት አጭር ርቀት ተወንጫፊ ሚሳይሎች መተኮሷን የደቡብ ኮሪያ የጦር ኃይል ተናገረ። ፒዮንግያንግ ይህን ያደረገችው ከባድ ችግር ሊፈጥርባት የሚችለውን የኮሮና ቫይረስ ወረርሽኝ ለመከላከል እየተሯሯጠች ባለችበት በአሁኑ ወቅት መሆኑ ነው። የደቡብ ኮሪያ የጦር ኃይል ኢታማዦር ሹም እንዳሉት ሰሜን ኮሪያ ሁለቱን ሚሳይሎች ከዋንሳና አካባቢ የተኮሰችው በምስራቅ ጠረፉ አሻግራ ወደ ባህሩ በማነጣጠር ሲሆን መሳሪያዎቹ በ35 ኪሎ ሜትር ከፍታ 240 ኪሎ ሜትር ርቀትን ተሻግረዋል። ኤደን ለአሁኑ ያሉኛ አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ዛሬ 124ኛው የአድዋ ድል በተለያዩ የኢትዮጵያ ክፍሎች የተከበረበት ዕለት ነው። ይህ በዓል ከመድረሱ አስቀድሞ ለሰባተኛ ጊዜ ከአዲስ አበባ ተነስተው አድዋ የደረሱ የግዞ አድዋ አባላት በአርባ አምስተኛው ቀናቸው የኢጣሊያ ጦር መሪው ጀኔራል ታቦር ሜዳ ተጋድሎ በተቀበረበት ማርያም ሸዊቶ በምትባል ትንሽ መንደር ሲደርሱ ዘጋቢያችን ሙልጌታ አጽባ አግኝቶ አነጋግሯቸዋል። እንደሚከተለው ይሰማል። የጉዞ ተሳታፊ ኢሳያስ ማርያም በየመንገዱ ህዝቡ ስላደረገላቸው አቀባበል እንዲህ ብሏል አዲስ አበባ ቁጭ ብለን የምናስበው አይነት ኢትዮጵያ አይደለችም ኢትዮጵያ በጣም ሰፊ ነች ስለዚህ በዋነኝነት እንግዲህ ሶስት ቋንቋ ተናጋሪዎችን አግኝተናል መጀመሪያ ከአዲስ አበባ ስንነሳ የኦሮሚያን ክልል አሻግረን ነው አማራ ክልል ገባን ከዛ በኋላ ትግራይ ክልል ማለት ነው እና ሶስቱም ላይ ያለው ህዝብ የተለያየ ቋንቋ ይናገር በጥቂቱ የሚለይ ባህል የሚኖረው እንጂ ተመሳሳይ እሴት፣ ተመሳሳይ የእንግዳ ተቀባይነት ስሜት ያለው በጣም እንግዳ ተቀባይ፣ በጣም ትሁት ቅኖች ብዙ ቦታ ነው እግራችን የሚታጠብነው ሰዎች እግራችንን ያጠቡን፣ ውሀ የሰጡን፣ ምግብ ያበሉንና በጣም የሚንሰፈሰፋ እንጀት ያለው ህዝብ ነው እና እንደዛ ነበር አቀባበሉ። በጣም ደስ የሚያሰኝ ነበር። ትግስት ግርማ የተባለች ሌላ በጉዞው ተሳታፊ የሆነች ወጣት የጉዞ ተሳታፊዎች እንደ የአድዋ ጦርነት ከሁሉም የሀገሪቱ አካባቢዎች የመጡ ናቸው ብላለች። ከሁሉም ቦታ ከአዲስ አበባ ጀምሮ እዚች አድዋ ድረስ እስክንደርስ ድረስ ያለውን የማህበረሰብ ሁኔታ እናቶች፣ አባቶች ፍቅርን፣ ሰላምን አንድ የሚያደርገን የሆነ ነገር እንዳለ ፍጹም መለየት የማንችል ሰዎች መሆናችን እንዳቃርገኛል እጅግ በጣም ደስ በሚል ሁኔታ ቃላቶች ያጥሩኛል። እኔ ልነግርህ በማልችልበት ሁኔታ እርቦን ዳቦ አለ ወይ ውሃ አለ ወይ ስንላቸው ምንም ሳይሰስቱ ነው ከመሶባቸው ይዘወተው የሚሰጡን፣ ያ ደግሞ ልዩ የሚያደርገው ነው። ጉዟ ዷ እኛ ስንነሳ ከአዲስ አበባ ስንወጣ ታሪክን ኢትዮጵያዊን የትኛ ጋር የአድዋ ታሪክ ምን ምን እንደሆነ ህዝቡ ምን አይነት እንደሆነ ለማየት ነው የተነሳ ነው። ያንን ስንነሳ ደግሞ በየመንገዱ ሰላም ያግባችሁ ብሎ የሚመርቀን አለ፣ ስጦታ የሚሰጠን አለ፣ ውሃ ኬትና ኬት ቦታ ርቀው ሮጠው ይዘውልን የሚመጡ አሉ። እኛ ደግሞ መሀላችን ደግሞ ከአምስት ከስድስት ከተለያየ ቦታ የተመጡ ሰዎች አሉ። ከሀረር አለ፣ ከአርባ ምንጭ፣ ከኦሮሚያ ክልል፣ ከትግራይ፣ ከሁሉም አለ። ከሁሉም ማለት ነው። እነዛ ሰዎች እዚህ ጋር መጥተው ምርቃት ሲኖር ብትሰማ ደስ ይለኝ ነበር። ምርቃታቸውን ስትሰማ ሁሉም ያኔ የአድዋ ጦርነት አዋጅ አዋጅ ተብሎ ሲነገር ሁላችሁም ካላችሁበት ተነሱ ነው እንጂ ከሌ ተነሳ ከሌ ተነሳ ተብሎ አልነበረም። በጉዞው የቀኝ አዝማች ማዕርግ እንደተሰጠው የነገረኝ በእምነት ተሾመ በበኩሉም በጉዞው የኢትዮጵያን ሕዝብና የመልክዓ ምድር አቀማመጥ እንዲያውቅ እንዳገዘው ገልጿል። አውቅህም አይታዋታቅም አግኝተህ አታቅም፣ ግን ሲያይህ የሚልህ ከየት መጣችሁ ሳይሆን እንኳን እንደናመጣችሁ ነው። አንዳንድ ጊዜ በቋንቋ አትግባባም። ብቻ በቃ እጅን ታወዛውዛ አለ እነሱ ጋር ፈገግታ ታያለ። ሰላም ሰላም ነው በቃ ለቀ ሰላም የምትለዋ ቃል ታግባባሃለች። እጅን ታወዛ ሰላም ትላለ። እሱ ነገር በጣም ደስ ይላል። ከዛ በኋላ የሚያገኝ ሰው ያለውን ነገር ነው ደፍቶ የሚሰጥ ወተት፣ ውሃ ጣላ። በዋናነት በየመንገዱ የሚቀርበው ውሃ አይሰጥም። ማይኖብሬ አካባቢ ስንደርስ ከታሪኩ ከአሁን ብቻ ሳይሆን ከበፊትም ማይኖብሬ የተባለበት የአካባቢው ስያሜ ራሱ የመጣው አንድ ጊዜ አንድ ሰው የመጣና ውሃ ይጠይቃል በመንገዱ ውሃ ሲጠይቅ እርጎ ይሰጡሳል። ከዛ ውሃ ነውር ነው እንደ ብሎ ይጠይቃል። ከዛ በኋላ በዛ ስያሜ ቀርቷል። ይህንን ዝም ብለህ ስታየው ከበፊትም ጀምሮ የመጣ የኢትዮጵያዊነታችን ምሳሌ ነው። የጉዞ አድዋ ተሳታፊዎች ለእረፍት በሚቀመጡበት ጊዜ የአድዋ ጦርነት ታሪክና የኢትዮጵያ ታሪክ ያነባሉ፣ ይማማራሉ። እንዲሁም መዝሙሮችና ፉኮራዎችም ያሰማሉ። ኢትዮጵያዊነት አልፎ የማይጠፋል። በማርያም ቸዊቶ የታቦር ሜዳ መቃብር ሆና ትዕግስት ስትናገር ለአሁኑ ወጣት የአድዋ ድል ትምህርት አለው ትላለች። የቦታ ጀግንነትን ነው እንዲሰማ የሚያደርገው ኩራትን ነው። ምክንያቱም ያሸነ የተገደለው ዜጋ ነው። መቃብሩንም አይተናል። ታቦር ሜዳ እሱ የተገደለበት ነው፣ የተቀበረበት ቦታ ነው። ስለዚህ እኔ በራሴ በሁላችንም ደግሞ ሳደርገው ኩራት የተሰማን ቦታ፣ ያሸነፍንበት ቦታ እዚህ ጋር ነው። ስለዚህ አንድ የያደርገን ነገር እንዳለ በዚህ በጉዞ አድዋ ማወቅ ይቻላል። ሰላም አለ የእውነት ማለት ነው፣ እንደሚወራው አይደለም። ወቅታዊ ሀገራዊ ጉዳይ በማህበራዊ ሚዲያዎች የሚንጸባረቀውና ህዝቡ በተግባር የሚያሳየው ባህሪ የተለያዩ ናቸው የሚል እምነት እንዳለው ደግሞ ኢሳያስ ይናገራል። ህዝቡ በጣም ሰላም ወዳድ፣ ሰላም ፈላጊ አንድነቱን በጣም አጠናክሮ መቀጠል የሚፈልግ ህዝብ ነው ያለው። እና በአቀባበሉም ከእኛም ጋር በነበረው ኢንተራክሽንና በነገሩን ነገር ያወቅ ነው እሱን ነው። ስለዚህ ችግሩ ያለው እና አሁን የምናየው ጥንቅጥ ያለው በጥቂት ሰዎችና በላይ ካሉት እንግዲህ የፖለቲከኞቹን ጉዳይ ሊሆን ይችላል። በእርግጥ እንደዚህ ስንል ሁሉንም ፖለቲከኛ ማጠልሸት አይገባም፣ ግን አሉ በቃ ሰዎች እንጀራዬ ብለው በእንደዚህ አይነት ነገር የሚሰሩ ማለት ነው ህዝብ በማበጣበጥና ችግሩ ያለው ህዝቡ ጋር አይደለም የሚለውን እኔም በአሰርጣት መሰረም እችላለሁኝ። ያንን ስለሆነ ያየ ነው ማለት ነው ለኢትዮጵያ ወጣት ማስተላልፈው በቃ አገናዛቢ እንሆን የእድሜያችን ስሜት አለ። አዎ። ግን ሁልጊዜ ወጣት ሆነን አንቀርም። አንድ ቀን የምናገናዝብበት ጊዜ ይመጣል። ምንበስልበት ማለት ነው። ያኔ ላይ ሆነን የምንቆጭበትን ነገር ባናደርግ መልካም ነው። ልክ አሁን እኛ ያለነው አድዋ ላይ ነው። የጦርነቱ ቦታ ላይ ነው። ማርያም ሸዊቶ ላይ ነው ያለነው። ዳቦር ሜዳ መቃብሩ እዚህ ጋር ነው ጎናችን ያለውና የኢትዮጵያን አንድነት ለማስጠበቅ ነው ይህ ሁሉ ዋጋ የተከፈለው። እዛ አለፍ ብለን አሁን የፊታውራሪ ገበየውን መታሰቢያ አይተናል። ያ አሉላን አይተናል። የራስ አሉላን እዚህ እንደ አባገሪማ የሚባል አካባቢ እና እነዚህ ሁሉ አባቶቻችን ዋጋ የከፈሉት ለዚችን ሀገር አንድ አድርገው ሊያስጠብቁሉ ነው። ስለዚህ ይሄን ሀገር ተረክበናል እኛ የማስቀጠል ኃላፊነት አለብን። የጉዞ አድዋ አባላት ለሰባተኛ ጊዜ ነው ወደ አድዋ በእግር የተጓዙት። የዚህ ዙር አባላት በቀጣይ በሰብአዊ ተግባራት ለመሰማራት እቅድ እንዳላቸው በእምነት ይናገራል። ከጉዞ በኋላ አይቆምም። ቀጣይነት ያለው የሰብአዊነት የሰብአዊ ጥምረት የሚባል በዚሁ ከጉዞ አድዋ ጋር ተያያይዞ የተገናኘ በጉዞ አድዋ የተዘጋጀ የሰብአዊ ጥምረት የሚባል ማህበር አለ እዛ ላይ የሰብአዊ እርዳታዎችን በሰፊው እንሰጣለን። ስለዚህ ይሄኛው ግሩፕ ሲመለስ ሰብአዊ እርዳታ ና ኢትዮጵያዊነትን በሰፊው ይሰብካል ማለት ነው። መቶ ሀያ አራተኛው የአድዋ ድል በዓል በዛሬው ዕለት በአድዋ ከተማ የከተማዋ ነዋሪዎች ና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተከብሮ ውሏል ለአሜሪካ ድምጽ ሙልጌታ ጽቡሃም አድዋ። አድማጮች ይህን ዘገባ በምስል ለመከታተል በድረ ገጻችን እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሃሪክ ብላችሁ መጎብኘት ትችላላችሁ። ተከታዩ ዘገባችን ደግሞ ወደ ፊልም ኢንዱስትሪውን የሚወስደን የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በሚል መነሻ ሀሳብ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት አዲስ አበባ በሚገኙ ሶስት ፊልም ቤቶች ውስጥ ማሳየት ጀምሯል። ጽዮን ግርማ የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑትን አቶ ኤልያስ መንግስቱንና የፊልም ባለሙያ አነጋግራ ተከታዩን አሰናድታለች። የሲኒማ ቤቶች አስተዳደር ድርጅት የንግድ ስራ አስኪያጁ አቶ ኤልያስ መንግስቱ የፊልም ስራውን ለመደገፍ ለማሳደግና የተሻለ ለማድረግ ማሰብን ወደ አስተዳደር ድርጅቱ ኃላፊነት በቅርብ የተሾሙ ሰዎች ቅድሚያ ሰጥተው ያጠኑት ተግባር እንደነበር ይናገራሉ ነሃሴ አስራ ሶስት ጀምሮ ነው ወደዚህ ተቋም የመጣሁት እኔ ወደዚህ ተቋም ከመጣሁ በኋላ እንግዲህ ሲኒማ ቤት ምንድን ነው የሚለው ወደ ማጥናት የገባ ነው ስንገባ ግን በአዋጅ የተደገፈ በጣም በርካታ ስራዎችን ፊልሙን ኢንዱስትሪውን ከፍ የሚያደርስ የሚደግፍ በጣም በርካታ ተለክተው ተሰፍ የተሰጡ ስራዎች ነበሩን እነዚህ ስራዎችን ካየን በኋላ መቀየር አለብን ወደሚል ስሜት ውስጥ ገባን ለመቀየር የፕሮዲሰሮች ፕሮብለም ምንድን ነው የሲኒማ ቤቱ ፕሮብለም ምንድን ነው የኦዲያንስስ ወደዚህ ቀድሞ ወደ ነበረበት ቤት ያልተመለሰበት የማይመጣበት ምክንያት ምንድን ነው ብለን ለማጥናት ሞከርን። በሙያ ውስጥ የሚገኙ አጠቃላይ ባለሙያዎች ያሉባቸውን ችግሮች ካጠኑ በኋላ ድርጅቱ በአዋጅ ከተሰጠው ስልጣን ውስጥ ምን በማከናወን የተሻለ ነገር መስራት ይችላል የሚለውን መፈተሽ ገባን፣ ይላሉ አቶ ኤልያስ። የመጀመሪያው እርምጃ በአዋጅ የተሰጡ ጉዳዮች ተግባራዊ ማድረግ ነው። ሁለተኛው ደግሞ ከእነዚህ በፊልም ግዢ ጋር ይፈቅድልናል እንችላለን እንሳንችልም የምናያየ ነው። ከውጭ ፊልም አስመጣት እንድንችል አዋጭ የሚፈቅድልን ከሆነ ዝም ደግሞ መግዛት እንችላለን ብለን እንደ ማኔጅመንት ቁጭ ብለን ተነጋገርን፣ ወሰንም። ከዛ በኋላ መግዛት ጀመርን። ስንገዛ ፕሮዲሰሮች እጅግ በጣም ያሳዝናሉ። አብዛኛው ፕሮዲሰር የፊልሙ ፍቅር ስላለው የኢንተርቴንመንቱ በተለየ መንገድ ስለሚመለከቱ ስለሚያዩት ዩኒቨርስቲ ያደርጋሉ። ግን ሰፖርት የሚያደርጋቸው ደግሞ በመንግስት በኩል የተሻለ አሰራር የለም። ስለዚህ እኛ ለምን ይሄን አንፈጥርም አልን።

የሲኒማ ቤት አስተዳደር ድርጅቱ እነዚህን ፊልሞች ቢገዛቸውም የግዢ ውል ግን የተወሰነ የጊዜ ገደብ የተቀመጠለት የኮንትራት ያህል ውል ነው። እነዚህ ፊልሞችን ገዛ እኛ ጋር ብቻ ሳይሆን መታየት የሚጠበቅባቸው ሌላም በግል ሲኒማ በራሳቸው ማሳየት ይችላሉ። በመንግስት ሲኒማ ቤቶች ግን ለሶስት ወር ወይም ለአራት ወር እኛ እናሳያቸዋለን ብለን እነግዛት ጀምርን ማለት ነው። ውጤቱን ደግሞ ጥሩ ነው፣ እነሱም ተደስተዋል። ብዙዎች ግዙም እያሉ መምጣት ጀምረዋል። እኛም ደግሞ አልከሰርንም። ለማድረግም አይደለም እንሰራት ፕሮዲሰሮች እንዳይተኝ እንዳይወድቁብን ነው፣ እነሱም ሰፖርት ማድረግም ስለምንፈልግ ነው። የፊልም ባለሙያው ሰሞኑን ይስማው፣ በተለይ ድርጅቱ ከፊልሞቹ የሚያገኘውን ገቢ መልሶ ሲኒማ ቤቶቹን የሚያሳ ያሳድግበት ከሆነ ድርጊቱ በጎ መልክ አለው ይላል። ፊልም ሰሪው የሰራው ፊልም በሲኒማ ቤት ነው የሚታየው። ብዙ ጊዜ የሚታየው በግል ሲኒማ ቤቶች ነው። አሁን አሁን የመንግስት ሲኒማ ቤቶች ሶስቱ አምባሳደር፣ ኢትዮጵያ ሲኒማና ሲኒማ ኢምፓየር፣ ሶስቱ ሲኒማ ቤቶች ነው የሚታየው እና ብዙ አይደለም። የመንግስት ሲኒማ ቤቶች ያለው ተመልካችም ኳሊቲ ጉዳይ ያለው የስክሪን አለመታደር ሰው ብዙ አይደለም፣ ተመልካች ወደ መንግስት ሲኒማ ቤት የሚሄደው። ስለዚህ በጥሩ ዋጋ ከተገዛ ራሱ ገዝቶ ባህል ቢሮው ገዝቶ ፊልሞቹ እንዲያሳዩለት ለፊልም ሰሪ አንደኛ አይንገላታም ሄዶ እዛ ወንበር ተቆጣጥሮ ትኬት ተቆጣጥሮ ምናምን እሱን በሙሉ ያቀልለታል። ስለዚህ ሄዶ ፊልሙን ይሸጥና ገንዘቡን ይዞ ይወጣል። ሰው ከሱ ባገኙት ገንዘብ እንደገና መልሰው ኢንቨስት ካረጉበት ከሚያተርፉት ገንዘብ ማለት ነው የመንግስት ድርጅቶቹ እኛ ሲኒማ ቤቶችን ማሻሻል ይችላሉ እንግዲህ የተሻለ ዲል አግኝተው ቢሆን ነው ይህን ያደረጉት ጊዜ ለማስበው ከዚህ በፊት በሼር ነበር የሚሰራው የሆነ አንዳንዴ ደግሞ ሲኒማ ቤቱን በመከራየት ነበር የሚሰራ ይህን ያክል ክፈሉ ይላሉ ያን ያክል ተከፍሎ ለሲኒማ ቤቱ ከዛ ያገኘሽውን ታገኛለሽ፣ ታገኛለች ከከሰርሽም ትከስሪያለሽ። ግን አሁን እየሰማሁት ያለሁት ነገር ብዙ አይደለም የሚከፉት ገንዘብ ግን ጥሩ ጅምር ነው ማለት ወደ ቀስ እያለ ሲኒማው እያደገ ሲሄድ ወይም የተመልካቹ ቁጥር እየጨመረ ሲመጣ የተሻለ ገንዘብ እየከፈሉ ይመጣል የሚል እምነት አለኝ። ስለዚህ መልካም ነው። አቶ ኤልያስ ሲኒማ ቤቶቹን ከማሳደግ አኳያ በመስሪያ ቤታቸው ብዙ እቅድ እንደተያዘ ተናግረዋል። አዲስ አበባ ውስጥ ሰንጋተራ አካባቢም እየተገነባ ስላለው ሲኒማ ቤት ነግረውናል። አዲስ ሲኒማ ቤት እኛ እየገነባ ነው። በከተማ አስተዳደሩ የተገነባ መስሪያ ላይ ፕላስ ኤስ ነው። ቤዝመንቱ ወደ ውስጥ አራት አለው በጣም ትልቅ ነው። በጣም ብዙ ነገሮች የሚያዘ ነው። ሶስት ሲኒማ ቤቶች አሉት። ሸብና የሚባልባቸው ሬስቶራንቶች ይኖሩታል፣ ኦፊሶች ይኖሩታል። አቶ ኤልያስ የዚህ ግንባታ ማጠናቀቂያ ጊዜ ገደብ እንዳለፈው ገልጸው ምክንያቱ ደግሞ የዲዛይን ማስተካከያ በመደረጉ እንደሆነ ጠቁመዋል። በአጠቃላይ የሲኒማ ቤቶቹ አስተዳደር ድርጅት የፊልሙን ኢንዱስትሪ ለማሳደግ ተግቶ እየሰራ መሆኑንም ጨምረው ገልጸዋል። የጀጎል ግንብን፣ የጅማ አባ ጅፋር ቤተ መንግስት፣ ላሊበላና አክሱምን የትም ሳይሄዱ በአንድ ቦታ ላይ ውስጡን እየተዟዟሩ የሚጎበኙበት ሀገር በቀል ታሪኮችን በተንቀሳቃሽ ምስሎች የሚያዩበት እነዚህና ሌሎች ልዩ ልዩ የምስል ንድፎች ወይም የግራፊክ ዲዛይን ጥበቦች የሚቀርቡበት የዲጂታል ጥበብ አውደ ርዕይ በይሃ አርት ቡድን እየተዘጋጀ ይገኛል። ናስረዲን መሀመድ ይህን የጥበብ ዘርፍ ለእይታ ከሚያበቁ ወጣቶች መካከል ነው። ዲጂታል አርት ማለት ኮምፒውተር የታገዘ ጥበብ ማለት ነው። ብዙ አይነት ጥበቦች አሉ። በሰው እጅ የሚሰራ አለ፣ በኮምፒውተር ደግሞ በመታገዝ የሚሰራ ጥበብ ነው እነዚህ ዲጂታል አርቶች ደግሞ በብዙ አይነት መንገዶች እንጸባረቃሉ። አሁን ላይ በጣም እያደገ የተለያዩ ሀገሮች ብዙ ደረጃ ደርሰው ሀገራቸውን እስከ ማስጠራት ደርሷል። እኛ ሀገር ላይ ግን ዲጂታል አርት አንደኛ እንደ አርት አይቆጠርም። መጀመሪያ ጊዜ ስናቀርብ ቻሌንጅ የነበረው ይህ ነገር አርት አይደለም የሚል አመለካከት ነበር። እሱን አመለካከት ለመስፈር ነበር መጀመሪያ ሀሳቡን ያቀረብ ነው። የሚሰሩት ልጆች አሉ። በጣም ጥሩ ያላቸው ብዙ ስራዎችን ማሳየት እና ለሀገርም ትልቅ ነገር ማድረግ የሚችሉ ልጆች እያሉ ግን ስራቸው ከሶሻል ሚዲያ አልፎ ክብር ተሰቶት እንደ ማንኛውም አይነት አርት ኤግዚቢት ተደርጎ አይታወቅም ነበረ። ለዛም ነው የሃ ያለው። የሃ ማለት ሁለት ትርጉም ያለው፣ አንደኛ የሃ ማለት የመጀመሪያው አማርኛ ፊደል ሀ ስለሆነ የመጀመሪያው ለማለት ነው። ሁለተኛው ደግሞ የሃ ስልጣኔም በምስራቅ አፍሪካም ሆነ በአፍሪካ ትልቁ ታዋቂ የመጀመሪያው ስልጣኔ ስለሆነ ነው። ሶ የመጀመሪያው የሚለውን በደንብ ለማተኮር አስበን ነው። የሀያል ነው ኤግዚቢሽን የሚደረጉት ስራዎች አለን አቅም አንጻር በአምስት ከፋፍለን ነው ዘንድሮ ለማቅረብ ያሰብነው። ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ እርግጠኛ አይደለም ቀጥተኛ የአማርኛ ትርጉማቸውን እየተግባባሻቸው አብረሻቸው እየተንቀሳቀስ የምታያቸው የአርች አይነቶች ናቸው። ለምሳሌ ቨርቹዋል ሪያሊቲ ሄድ ይፈልጋል። በተለያዩ የስልክ አይነት ዲቫይሶች ነው ተደርጎ ነው አርት የሚታየው። እኛ አሁን ለማቅረብ ያሰብናቸው የተመረት አርቲስቶች ታሪካዊ የሀገራችንን ቦታዎች እንደነ ላሊበላን፣ እንደነ ሐረርን፣ እንደነ አክሱምን፣ እንደነ አባ ጅፋር አይነት ቤተ መንግስቶችን እዚሁ ቁጭ ብለሽ እንቀሳቀስ እንድትጎበኛቸው እንመደል የአርት በቨርቹዋል ሪያሊቲ መንገድ የሚቀርበው ማለት ነው። የኦግመንትድ ሪያሊቲውን በተመሳሳይ ከስልካችን ጋር ኢንተራክት በማድረግ የምናሳየው አፍ ሲሆን ች ለመጀመሪያ ጊዜ ነው እንደ ኤግዚቢሽን ሲታይ። ዲጂታል ስነ ጽሁፍ እና ግራፊቲ ደግሞ የግርግዳ ላይ ስዕል የምናየው ዲጂታይዝ ተደርጎ ፕሪንት ተደርጎ እንደ ማንኛውም የስዕል ሀገሮች ተሰክሮ የሚታይ ይሆናል። ሌላው አንድ ሀገር ብቻ ሊሆኑ ታሪኮችን በአጫጭር አኒሜሽን እና ተንቀሳቃሽ ምስሎ ፕሮጀክተር ነው ዲጂታሊ ዲስፕሌይ የምናደርጋቸው። የመረጣቸው አርቲስቶች አሉ፣ እነሱም እናደርጋለን ማለት ነው። ናስረዲንና ይህን የሀይ ግራፊክስ ጥበብ ኤግዚቢሽን የሚያሰናዱት ጓደኞቹ በአውሮፓ ህብረት አማካኝነት በብሪቲሽ ካውንስል የተዘጋጀ የስልጠና ፕሮግራም ላይ ነው የተገናኙት። እነዚህን መሰል ስልጠናዎች ለወጣቶች አስፈላጊ መሆናቸውን ጠቅሶ፣ የዚህ አውደ ርዕይ ዓላማም ህብረተሰቡ ስለ ግራፊክስ ወይም ስለ ንድፍ ጥበብ ማሳወቅ ብቻ ሳይሆን በጥበብ ውስጥ ያሉ ወጣቶችም የሚተዋወቁበትን እድል መፍጠር ነው ይላል። ናቸው እሱም በሀገራችን ለመጀመሪያ ጊዜ ነው። እንደ ኤግዚቢሽኑ ሲታይ የሀገራት በጣም ያደገና ለብዙ አፕሊኬሽኖች ሲጠቀሙበት ቢሆንም እኛ ሀገር ላይ እንደ አዲሱ ፖሊሲ እያደረገ ነው ያለው። በአርት ደረጃ ግቢት ሲደረግ ማለት ነው አርት በራሱ ኢንተራክቲቭ መሆኑ ራሱ ኤክስሮ ሁኔታዎችን ይጠጣል፣ ሰዎችን እንዲኢንስፓየር ያደርጋል። በተለይ አሁን ወጣቱ ብዙ ቴክኖሎጂ ላይ ገጠ ያለ ትውልድ ስለሆነ ቴክኖሎጂ ደግሞ ያልተገደበ መነቃቃትና ያልተገደበ ምናብር ስለሚከፍት ያንን በመጠቀም ምን አይነት የጥበብ መጠብራቆችን ወይም ኤክስፕረሽኖችን ማሳየት ይችላል፣ የሚለውንም አውደ ርዕዩ ላይ መጥቶ መመልከት ይችላሉ። ማለት በግለሰብ ደረጃ ተቆጠር ናቸው ሀያ ሶስት አርቲስቶች ናቸው የሚያቀርቡት። ሁሉም ወጣቶች ናቸው፣ ለመጀመሪያ ጊዜ ኤግዚቢሽን እድል ያገኙ ናቸው። ኤግዚቢሽኑ ላይ ከአራት ሺ እስከ አምስት ሺህ ሰው ይመጣል ብለን እንጠብቃለን። በዋናነት ትውልዱን ማህበረሰቡን ማነቃቃት ነው። ይሄ ቴክኖሎጂ ኦልሬዲ አለ፣ ይሄ ጥበብ ኦልሬዲ ያለ ነገር ነው እና አንደኛ ሰው ማህበረሰባችን እንደ ጥበብ እንዲቀበለው የዲጂታል አርት ላይ የሚሳተፉት አብዛኞቹ ወጣቶች ናቸው፣ ልጆች ናቸው፣ የኮሌጅ ተማሪዎች እና ከዛ በታች ናቸው። የነሱንም ሞራል ለማበረታታት የበለጠ ሀገርን የሚያሰራ ቀጣይም በአፍሪካ ደረጃ በዓለም አቀፍ ደረጃ በዚህ አርችን ሀገር የሚያሰሩ አርቶችን ማውጣት ነው። ፈልገ ናስረዲንና ጓደኞቹ ከዚህ ቀደም የቮልስ ዋግን ትእይንትን አብረ ያዘጋጁ ሲሆን አሁን ደግሞ በመጪው የካቲት ሀያ ስምንት ና ሀያ ዘጠኝ በቦሌ ቦስተን ዴይስ ፓጎን በሚገኘው ኖህ ፕላዛ ላይ ባዘጋጁት የንድፍ ወይም የግራፊክ ጥበብ አውደ ርዕይ ላይ ወጣቶች እንዲሁም ሌሎች የጥበብና የቴክኖሎጂ አፍቃሪዎች በነጻ እንዲጎበኙ ጥሪ ያደርጋሉ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ነው። ከዚህ በመቀጠል ሀብታሙ ስዩም እና ግርማቸው ከበደ ሳምንቱ በስፖርት ውስጥ እንዴት እንዳለፈ ያሰሙናል። እናመሰግናለን ኤደን። ኢትዮጵያውያን በታላላቅ የማራቶን ውድድሮች ላይ ባለድል ስለመሆናቸው፣ ደቡብ አፍሪካዊቷ ወጣት ብዙም እውቅና በሌለው ስፖርት የዓለም ኦሎምፒክ ባለድል ለመሆን የምታደርገውን ጥረት በምሽቱ እናነሳሳለን። ተጨማሪ ጉዳይም ይኖረናል። የአሜሪካ ድምፅ ስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ አብሮኛለ። ግርማቸው፣ እንዴት አመሸህ? እግዚአብሔር ይመስገን። እንደምን አመሻ ሀብታም። አትሌት ቀነኒሳ በቀለና ብርሃኑ ለገሰ ትልቅ ስም ባላቸው የለንደን ግማሽ ማራቶንና የቶኪዮ ማራቶኖች ድል ተቀዳጅተዋል። ግርማቸው የሁለቱ አትሌቶች ድል ምን የተለየ ትርጉም አለው? ሀብታሙ፣ የብርሃኑና ቀነኒሳ ያለፉት አስራ ሁለት ወራት የጎዳና ላይ የሩጫ ስኬት እጅግ የሚደንቁ ስኬቶች ናቸው ማለት ይቻላል። ብርሃኑ እሁድ ዕለት የተደረገውን የቶኪዮ ማራቶን አሸንፏል በሁለት ሰዓት ከአራት ደቂቃ ከአስራ አምስት ሰከንድ ግን በድጋሚ ሲያሸንፍ ነው። ባለፈው ዓመትም የቶኪዮ ማራቶንን ያሸነፈው እሱ ነው። ምናልባት የዘንድሮን የቶኪዮ ማራቶን የሚለየው በኮሮና ቫይረስ መስፋፋት ምክንያት ከ30 ሺህ በላይ የጤና ሯጮች ሳይሳተፉበት የቀረ ውድድር መሆኑ ነው። ብርሃኑ ከሁለቱ የማራቶን የቶኪዮ ድሎቹ ባለፈ ደግሞ በ2012 መስከረም ወር ላይ በተካሄደው የበርሊን ማራቶንም ቀነኒሳን በመከተል ሁለተኛ መውጣቱ ይታወሳል። አሁን ለኢትዮጵያ ብሔራዊ ቡድን የቶኪዮ ኦሊምፒክ ምርጫ ውስጥ መግባት ችሏል። የቀነኒሳም ያለፉት ወራት ድሉ እጅግ በጣም የሚገርም ነው። ምክንያቱም ለ11 ዓመታት ያክል ቀነኒሳ ከጉዳት ጋር እየታገለ ነው የቆየው። በተወሰኑት የማራቶን ሩጫዎች ላይ በጣም ምርጥ ጊዜ አሳልፏል። ነገር ግን በሁለት ዓመት ተኩል ጊዜ ውስጥ ደግሞ ሶስት የማራቶን ውድድሮችን አቋርጦ በመውጣቱ ምክንያት በብዙዎች ዘንድ ስጋት ነበረ። በተለይ ባለፈው ዓመት ሚያዚያ ወር ላይ የለንደን ማራቶንን አቋርጦ ከወጣ በኋላ ቀነኒሳ ከዚህ በኋላ በማራቶን አይመጣም፣ በማራቶን አንመለከተውም በሚል ብዙዎች ተስፋ ቆርጠው ነገር ነበር። ነገር ግን ቀነኒሳ በጣም እልህኛ ነው ነው የሚባለው። ክብደት ላይ ክብደት ጨምሮ ነበረ። ቀነኒሳ ሰባት ኪሎ ቀንሶ ለማራቶን ሩጫ ምቹ የሆነ ጤንነትና ብቃት ላይ ነው የተገኘው። አሁን በለንደን የተካሄደው የግማሽ ማራቶን ውድድርም የቦታውን ክብረ ወሰን በመስበር አሸንፏል። ቀነኒሳ ከፊቱ ግን በጣም ትልቅ ውድድር ይጠብቀዋል። ሚያዝያ ወር ላይ ኪፕቾጌ ጋር በለንደን ይፎካከራሉ። እንግዲህ የወቅቱ የማራቶን ክብረወሰን በኪፕቾጌ የተያዘ ነው። ኪፕቾጌ ከሁለት ሰዓት በታች ማራቶንን በመጨረስ የመጀመሪያው አትሌት ነው። ስለዚህ ቀነኒሳና ኪፕቾጌ ከሀምሳ ስድስት ቀናት በኋላ በለንደን የሚያደርጉት የማራቶን ፉክክር ይጠበቃል። ካይትሊን ሩስ ጋራንዝ በዓለም አቀፉ የጂምናስቲክ ፌዴሬሽን ውድድር ለሀገሯ ደቡብ አፍሪቃ የመጀመሪያውን የወርቅ ሜዳሊያ ባለፈው የፈረንጆቹ ዓመት ላይ አስገኝታለች። በመጪው ሐምሌ ወር የ18 ዓመቷ ካይትሊን ከ16 ዓመታት በኋላ አገሯን በኦሎምፒክ መንደር በኪናዊ የጂምናስቲክ ዘርፍ የወከለች የመጀመሪያዋ ሴት ትሆናለች። ሁኔታዎች ግን ቀላል አይደሉም ትላለች። በቀን ስምንት ሰዓታትን በልምምድ የምታሳልፈውና በትግል የታጀበ ጥረቷ ለመልካም ስኬት እንደሚያብቃት የምታምነው ካይትለኝ ልፋትና ስኬት ተቆራኝተው ነው የሚመጡት። ልነግራችሁ ከምችለው በላይ የተለያዩ ጉዳቶች ደርሰውብኛል። የጉልበት ቀዶ ሕክምና አድርጌ አለሁ። ስለሆነም ሁሉን ነገር አይቻለሁ ብዬ አስባለሁ። ፈተናው አካላዊ ብቻ አይደለም። የአእምሮ ፈተናንም ይጨምራል። ትልልቅ የአካል ጉዳቶች በአእምሮ ላይም ትልልቅ ጉዳቶችን ያመጣሉ። በተለይ እንደ ጂምናስቲክ ባለ ስፖርት ውስጥ ነው ያለችው። የጂምናስቲክ ፉክክር በዚህ የዓለም ክፍል ብዙም የተለመደ አይደለም። በዝነኝነት ደረጃ እግር ኳስ ራግቢና ክሪኬትን በመሰሉ ስፖርቶች የተበለጠ ነው። እስካሁን ድረስ ከሰሐራ በታች ካሉ ሀገራት በጂምናስቲክ ዘርፍ በኦሎምፒክ አደባባይ መወዳደር የቻሉት የደቡብ አፍሪቃና የናሚቢያ ተወዳዳሪዎች ብቻ ናቸው። አንዳቸውም ግን የሜዳሊያ ባለቤት ለመሆን አልቻሉም። በካይትሊን ታታሪነት የምትደነቀው አሰልጣኛ ኤልስ ፔልሰር እገዛ ካይትሊን ይህን ታሪክ ለመቀየር አቅዳለች። እናቷ ቬዳ ሮስከራንዝ ሊን ለመደገፍ የሙሉ ጊዜ የነርስነት ሥራቸውን እርግፍ አድርገው ከመተዋቸው ባሻገር ግዙፍ ቤታቸውን እስከ መሸጥ ደርሰዋል። ካይትሊን ኦሎምፒክ ላይ ባለ ድል ከመሆን የበለጠ የደቡብ አፍሪቃ ጂምናስቲክ ትኩረት እንዲያገኝ ማድረግ ትሻለች። አሁን ያለችበት ደረጃ መልካም ጅምር ይመስላል። ዘገባው የአኒታ ፖል ነው። ለመሰናዷችን እንዲመች አጥሮ የቀረበ ነው። ኤደን፣ ወደ አንችን እንመለስ። ሀብታሙ በጣም አመሰግናለሁ። ግርማቸውም እንደዚሁ። እንግዲህ አድማጮች፣ የዛሬው የጋቢና ቪዮ ዝግጅታችን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ አት ቪዮ አምሃሪክ በትዊተር እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አድርሱን። ጋቢና ቪዮ አት ቪዮ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪዮ ብላችሁም የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና መልእክታችሁን አስቀምጡልን። ይደርሰናል ፕሮግራሙን በመምራት አብሬያችሁ ያመሸሁት ኤደን ገረመው ከአቀናባሪያችን ኤልያስ ገበየው ጋር ነበርኩ። በተከታዩም ሙዚቃ እንሰናበታለን። መልካም ምሽት። ዛሬ ሰው ተከፍሎበታል። ከደምና Con